የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን። ሰላም እንደምናመሻችሁ። በዛሬው ታህሳስ ሰላሳ ፕሮግራማችን መንግስት ለብሔራዊ መግባባትና ለዲሞክራሲ ያለውን ቁርጠኝነት ሁሉን የፖለቲካና የህሊና እስረኞች በመፍታት እንዲያረጋግጥ ጠይቋል። እነኚህ ሰዎች መጀመሪያውን የፖለቲካ አመለካከታቸው ምክንያት እንደታሰሩ ምናልባት በፖለቲካ አመለካከታቸው ምክንያት እሱን ተከትሎ አደረጉ ይባሏቸው ተግባሮች በነኚህ በጣም በተለይ አሻሚ እና ግልጽነት ላይ የጎደላቸው አንቀጾች ያሉት የጸረ ሽብር ህጉም ጭምር ቢሆን ወይም የወንጀለኛ መቅጫ ህጉም ድንጋጌዎች ቢሆኑ እነኛን ፈጽመዋል አልፈጽሙ የሚለው የህግ ክርክር እንዳለ ሆኖ በፖለቲካ አመለካከታቸው ምክንያት እንደሆነ በዋነኝነት በህግ አንጻር ሳይሆን በፖለቲካ አንጻር ማለት ነው የታሰሩት ግልጽ ነው። በዚህ ምክንያትም ነው እኛ እስከምንረዳው ድረስ መንግስት ለማፍታት እነኚህ ሰዎች የሚወስ ነው ጥያቄውን ያቀረበው ሰመጉ ነው። ያደመጣቸኋቸው ደግሞ የሰመጉ ስራ አስፈጻሚ ሊቀመንበር አቶ ቆምላቸው ዳኜ ናቸው። በሌላ ዜናችን ደግሞ የገዢው ፓርቲ ኢህአዴግ ግምገማ የማጠናቀቂያ ጽሁፍን ተከትሎ የተሰጠው መግለጫ አነጋጋሪው የሳምንቱ ጉዳይ ነበረ። ከመግለጫው በኋላም ፖለቲከኞችና የፖለቲካ እስረኞች የሚለው አገላለጽ እንዲሁም መብታታትን የፈጠረ ጉዳይ ነበር። የፖለቲካ እስረኞች እነማን ናቸው? ከሰልፍ ላይ ታፍነው ተወስደው ከስራ ቦታቸው ላይ ታፍነው ተወስደው ከመኖሪያ ቤታቸው ታፍነው ተወስደው የት እንደደረሱ የማይታወቁ ሰዎች አሉ። መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራ የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም ናቸው ይዘናቸዋል። የሊቢያን በርሃን የሜዲተራንያንን ባህር አቋርጠው ወደ ጣሊያን የሚገቡ ስደተኞችን በመርዳት የሚታወቁት የኤርትራዊ ትውልድ ያላቸው አባ ሙሴ ዘራይ ለሽልማት ታጩ። ልዩ ነገር ያደረግኩት አለ ብዬ እንትን አልልም። ለምን ክርስቲያን እንደ ቄስ ግዴታዬ ነው፣ ግዴታዬ ነው ያደረግኩት። የትላንት ምሽቱ የጎልደን ግሎብ ሽልማት ስነስርዓትን በተመለከተም ዳሰሳለን። የሁሉንም ዝግጅቶቻችንን እንግዲህ አድምጡ፣ ተከታተሉን። በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ስጡን። ካሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ሱዳን ከኤርትራ ጋር ያላትን ድንበር ዘግታለች። ድንበሩን የዘጋው የሱዳን ፕሬዚዳንት ኡመር አልበሽር በከሰላና በሰሜን ኮርዶፋን ክልሎች ለስድስት ወራት ያህል የአስቸኳይ ጊዜ ከአዋጅ ካወጁ በኋላ መሆኑን ሱና የተባለው የዜና አገልግሎት ባለፈው ባሳለፍ ነው ቅዳሜ ገልጿል። አዋጁ ባለፈው ጥቅምት ወር ዳርፉርና ብሉናይል አጠገብ የተጀመረው ህገወጥ አሸጋጋሪዎችን ትጥቅ ለማስፈታት የሚካሄደው የዘመቻ አካል መሆኑም ተገልጿል። ሩዋንዳ ና ኡጋንዳ ከእስራኤል አፍሪካውያን ፍልሰተኞችን ለመቀበል ያደረጉት ስምምነት እንደሌለ ባለፈው አርብ ማስታወቃቸውን ሮይተርስ የዜና አገልግሎት ዘግቧል። እስራኤል ህጋዊ ፈቃድ ሳይኖራቸው በሀገሯ የሚኖሩ አፍሪካውያን ፍልሰተኞች ወደ ሀገራቸው እንዲመለሱ ወይም ሶስተኛ ሀገር እንዲሄዱ ስትል በብዙ ሺህ የሚቆጠር ገንዘብ እንደምትከፍል ባለፈው ረቡዕ ተናግራለች። ከመጪው መጋቢት ወር በኋላ ህጋዊ ፈቃድ የሌላቸው ፍልሰተኞችን እንደምታስረምዝታለች። ይህን ድርጊት የሚቃወሙት የሰብአዊ መብት ቡድኖች ኡጋንዳ ና ሩዋንዳ ከዚህ ቀደም አፍሪካውያን ፍልሰተኞችን ከእስራኤል ለመቀበል ተስማምተው ነበር ይላሉ። በመጨረሻም የኢራን ፕሬዚዳንት ሀሰን ሮሃኒ ሁሉም ባለስልጣኖች ሊነቀፉ ይችላሉ። በሀገሪቱ ተቃውሞ የሚያካሂዱትን ሰዎች ያሳዘ ነው የኢኮኖሚ ሁኔታ ብቻ አይደለም ብለዋል። በማህበራዊ ሚዲያ ላይ የተጣለው እገዳ እንዲነሳም ሮሃኒ ጥሪ አድርገዋል። ለሁለት ሳምንታት ከሚጠጋ ጊዜ አንስቶ ኢራን ውስጥ ተቃውሞ በመካሄድ ላይ ባለበት በአሁኑ ወቅት መንግስት መልእክት በሚተላለፍላቸው አካባቢዎች ላይ ቴሌግራምና ኢንስታግራምን ጭምር እገዳ ጥሏል። በኢንስታግራም ላይ የተደረገው እገዳ ትናንትና ተነስቷል። ቴሌግራም ግን እንደታገደ ነው። እንደ አውሮፓውያን አቆጣጠር ከ2009 ዓ.ም አንስቶ ኢራን ውስጥ ይህን ያህል ትልቅ ጸረ መንግስት ተቃውሞ አልተካሄደም። ተቃዋሚዎቹ የስራ አጥነት ችግርና የምግብ ዋና ዋጋ መናር ላይ ጥያቄ ያስነሱ ናቸው። በመንግስት ለውጥ እንዲደረግም እየጠየቁ ናቸው። አድማጮች፣ ለሰዓቱ የያዝ ናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለስ ክሮስ ቦንደሪስ ቱገር የምትከታተሉት የጋቢና ቪዮኤ ጉዟችን ነው። ሰመጉ ወይም ሰብአዊ መብቶች ጉባኤ መንግስት ለዲሞክራሲና ለብሔራዊ መግባባት ያለውን ቁርጠኝነት ሁሉንም የህሊናና የፖለቲካ እስረኞችን በመፍታት እንዲያረጋግጥ ጠይቋል። በማዕከላዊ ወንጀል ምርመራና በሌሎች ስፍራዎች ዜጎች ከፍተኛ ጭካኔና ስቃይ እንደሚፈጸምባቸውም አስታውቋል። መለስካቸው አመሃ ከአዲስ አበባ ዝርዝሩን አድርሶናል። ሰብአዊ መብቶች ጉባኤ ሰመጉ ታሕሳስ 27 ቀን 2010 ዓ ም አመሻሹ ላይ በኢንተርኔት ባሰራጨው ጽሑፍ የሰብአዊ መብቶች ተከራካሪ ድርጅት እንደመሆኑ መጠን ገዢው ግንባር ኢህአዴግ በዚያው ሳምንት ቀደም ብሎ ያወጣውን መግለጫ አስመልክቶ ያለውን አቋም ያስታወቀበት መግለጫ እንደሆነ ጠቁመዋል። ሰመጉ በዚህ መግለጫው መንግሥት የፖለቲካና የህሊና እስረኞችን ለመፍታት እንዲሁም ከአርባ ዓመታት በላይ የዜጎች ስቆቃና የስቃይ ቦታ ሆኖ የቆየውን የማዕከላዊ ምርመራ ተቋም ለመዝጋት ያሳየው ተነሳሽነት ሊበረታታ የሚገባው መሆኑን ያምናል ብሏል። ቀጠል አድርጎም በዚህ ረገድ መንግሥት በቀናነት ያለ አድሎና የፖለቲካ ትርፍ ስሌት ሁሉንም የህሊናና የፖለቲካ እስረኞች ነፃ በማድረግ ለዴሞክራሲና ብሔራዊ መግባባት ያለውን ቁርጠኛነት እንዲያረጋግጥ ሲል ሰመጉ አበክሮ ጠይቋል። የሰመጉ ሥራ አስፈጻሚ ሊቀመንበር አቶ ቁምላቸው ዳኘን ይህን ዘርዘር አድርገው እንዲያብራሩ ጠይቄያቸው ነበረ። በመጀመሪያ ደረጃ የኢህአዴግ ሥራ አስፈጻሚ ኮሚቴ መግለጫም፣ እንዲሁም እሱን ተከትሎ የአባል ድርጅቶቹ መሪዎች በቴሌቪዥን በተከታታይ የሰጡት መግለጫ ራሱም እንደሚያሳየው ይህ ድርጅቱ በሀገራችን ለዲሞክራሲና ለብሔራዊ መግባባት ሲባል ወሳኝ እርምጃዎችን ለመውሰድ ተዘጋጀቻለሁ ነው የሚለው ይሄ በተግባር መታየት አለበት ነው የምንለው። ይሄ በተግባር መታየት አለበት ስንል ከመጀመሪያው የፖለቲካና የህሊና እስረኞችን በተለይ በፖለቲካ አመለካከታቸው ምክንያት መንግስትን በመተቻታቸው ምክንያት በፍርድ ቤት ተከሰው በተለይ የጸረ ሽብር ህጉ አንቀጾች ጠቅሰውባቸው የወንጀለኛ መቅጫ ህጉም አንዳንድ ድንጋጌዎች ጠቅሰውባቸው ተከሰው ጉዳያቸው በፍርድ ላይ በመታየት ያለ፣ እንደዚሁም ደግሞ ተወስኖባቸው ቅጣታቸውን በመፈጸም ላይ ያሉ ዜጎች አሉ። እነህ ዜጎች በእርግጥ መንግስት በአንድ ወገን በፖለቲካ አመለካከታቸው ሳይሆን የወንጀል ድርጊት ፈጽመ በመገኘታቸው ነው የተከሱትም የተፈረደባቸው የሚል፣ ግን በግልጽ የሚታየው አሁንም መንግስት ራሱ ለዲሞክራሲ ምህዳሩ መስፋት እና ለብሔራዊ መግባት ሰዎች እንዲፈቱ ወስኝ ሲል ድርጅቱ እነኚህ ሰዎች መጀመሪያ በፖለቲካ አመለካከታቸው ምክንያት እንደታሰሩ ምናልባት በፖለቲካ አመለካከታቸው ምክንያት እሱን ተከትሎ አደረጉ ይባሉ ተግባሮች በነኚህ በጣም በተለይ አሻሚ እና ግልጽነት የጎደላቸው አንቀጾች ያሉት የጸረ ሽብር ህጉም ጭምር ቢሆን ወይም የወንጀለኛ መቅጫ ህጉም ድንጋጌዎች ቢሆኑ እነኛን ፈጽመዋል አልፈጽሙ የሚለው የህግ ክርክር እንዳለ ሆኖ በፖለቲካ አመለካከታቸው ምክንያት እንደሆነ በዋነኛነት በህግ አንጻር ሳይሆን በፖለቲካ አንጻር ማለት ነው የታሰሩት ግልጽ ነው። በዚህ ምክንያትም ነው እኛ እስከምንረዳው ድረስ መንግስትም ለመፍታት እነኚህ ሰዎች የሚወስድ ነው። የኢህአዴግ መንግስት በሀገሪቱ ውስጥ አንድም የፖለቲካ ሆነ የህሊና እስረኛ እንደሌለ አጥብቆ ይከራከራል። በገዢው ግንባር አባል ድርጅቶች ሊቃነ መናብርት በተሰጠው መግለጫ ላይም ይኸው ሐሳብ ተንጸባርቋል። የሰመጉን አቋም ከዚህ አኳያ አቶ ቁምላቸው አብራርተዋል። በዚህ ረገድ ችግር መኖሩን የሚያሳየው በእስር ላይ የሚገኙ የተቃዋሚ ፓርቲ አባላትና አንዳንድ ግለሰቦች ይላል የመንግስት መግለጫና፣ ምን ማለት ነው? አንዳንድ ግለሰቦች በምን መለኪያ ነው በመደበኛ ወንጀል ተከሶ የተፈረደባቸው ሰዎችና እነዚህ አንዳንድ ግለሰቦች ይባሉት የሚለዩበትና የሚፈቱበት መስፈርቱ ምንድን ነው የሚለውን በተመለከተ የመንግስት መግለጫ ጨማሪ ማብራሪያ የሚጠይቅ ነገር ነው። ለዛ ነው እነኚ ሰዎች የሚፈቱበት ምክንያት፣ የታሰሩበት ምክንያት አስቀድሞ ከመንግስት ጋር ባላቸው የፖለቲካ ልዩነት፣ በመንግስት ላይ በሚያደርጓቸው ትችቶች ወዘተ ጋር የተያያዘ ነው። የፖለቲካ እና የፖለቲካ እስረኞች ስንል በመሰረቱ ይህንን ማለታችን ነው የህሊና እስረኞችን በሚባልበት ጊዜ እንደዚሁ ከፖለቲካ በተጨማሪ በሃይማኖት ጉዳዮችም ጭምር የተለዩ የተለያዩ ሃይማኖት አስተሳሰቦችና አመለካከቶች በመያዛቸው ምክንያት ብቻ በስር ላይ የሚገኙ ዜጎች አሉ። ተከሰውም ጉዳያቸው መታየት ላይ ያሉ ሰዎች አሉ። እነኚህ ቅድም እንዳልኩት በጸረ ሽብር ህጉ ድንጋጌዎች አሸባሪ ተብለው የተፈረደባቸው ሊሆን ይችላል አንዳንዶቹ። በመሰረቱ በይዘት ደረጃ ግን በምናይበት ጊዜ እነኚህ ሰዎች ለምሳሌ የሙስሊም እንቅስቃሴውን አመራሮች መጥቀስ ይቻላል፣ በዚህ ረገድ ማለት ነው። መንግስት እራሱን በተለያየ ጊዜ በምሕረት ሳይጠይቁም ቢሆን በምሕረት የፈታቸው ያሉበትን ሁኔታ ማየት ይቻላል እና እነኚህ ዜጎችም ጭምር እንግዲህ በሌላ እስረኛ ዴፍኒሽን ውስጥ ትርጉም ውስጥ የሚካተቱ ናቸው ማለት ነው። የሰመጉ መግለጫ ትኩረት ከሰጣቸው ቁም ነገሮች አንዱ በምርመራ ስም በዜጎች ላይ ለዘመናት ግፍ ሲፈጸምባቸው የቆዩት እንደ ማዕከላዊ ወንጀል ምርመራ ያሉ የማሰቃያ ስፍራዎች እንዲዘጉ ገዢው ግንባር ኢህአዴግ በወሰነው ውሳኔ ላይ ነበረ። ሰመጉ ዜጎች የሚሰቃዩበት በተለምዶ ማዕከላዊ የተባለ በሚጠራው አዲስ አበባ ውስጥ ባለው ስፍራ ብቻ አይደለም ይላል ሰመጉ በውስን አቅሙ ያደራጃቸውን መረጃዎች በማስታወስም እንዲህ ያለ የማሰቃያ ተቋም መሠረታዊ ለውጥ እንዲያደርግ የበኩልን አስተዋጽኦ ለማከል እንደሚችል አቶ ቁሙላቸው ለቪኦኤ ተናግረዋል። በተለይ እነኚህ ምርመራና የማሰቃያ ተቋማትን በተመለከተ ለመንግስት የፌዴሪ ሰብአዊ መብቶች ኮሚሽን አለ። ለምሳሌ አጣርቶ መንግስት እርምጃ መውሰድ ቢፈልግ እነኚህን በሚመለከት ዝርዝር መረጃ በእጃችን ያለውን ለመስጠት ዝግጁ ነን፣ ከዚህ በፊትም ገልጸናል። ነገር ግን አሁን ከማዕከላዊ በተጨማሪ ለምሳሌ በርካታ የፖሊስ ጣቢያዎችን በአዲስ አበባ ከተማ ውስጥ የሚገኙ የፖሊስ ጣቢያዎች፣ የደህንነት ተቋማት፣ በክልል ያሉ የደህንነት እስር ቤቶች አሉ። በአዲስ አበባ ያሉ የደህንነት እስር ቤቶች አሉ። በአማራ ክልል፣ በሶማሌ ክልል፣ በሌሎችም በኦሮሚያም፣ ቀደም ሲል አሁን እንኳ ኦሮሚያ ውስጥ ያለው የተሻሻለ ቢሆንም በኦሮሚያም እንደዚሁም በሌሎችም ክልሎች አሉ። አንዳንዶቹ ቦታዎች ልዩ አድራሻና መለያ የሌላቸው ግን ለማሰቃይ የሚጠቀሙባቸው በተለይ የደህንነት መስሪያ ቤቱ የሚገለገልባቸው በርካታ ተቋማት እንዳሉ የታወቀ ነው። በአደባባይ የሚታወቅ ነገር ነው። ግን በእጃችን ያለው መረጃኛ ወደፊት ለመንግስትም ይፋ ለማድረግ እና ተጨማሪ እርምጃ እንዲወሰድ ለማድረግ ፈቃደኛ ነን። ሀገሪቱ አሁን ከገባችበት አጣብቅኝና ቀውስ ለመውጣት መደረግ አለባቸው ወይም መወሰድ የሚገባቸው ቀዳሚ ተግባራት ናቸው ያሏቸውንም አቶ ቁምላቸው ዘርዝረዋል። የመጀመሪያው ነገር ቅድም እንዳልኩት አሁን መንግስት ራሱ ገዢው ፓርቲ ቃል የገባውን ነገር ተግባራዊ ማድረግ ነው። በተለይ የፖለቲካና የህሊና እስረኞችን መፍታት ያለምንም ቅድመ ሁኔታ መፍታት ማለት ነው። እዚህ ጋ ከስራ አስፈጻሚ ኮሚቴው መግለጫም፣ እንደዚሁም የአባል ድርጅቶቹ አመራሮችም ጭምር በሰጧቸው መግለጫዎች በዋናነት ሀገሪቷ ያልገባችበት ቀውስ ጠያቄ እያደረጋሉት ራሱን ዋናውን አመራር ነው። ሌሎች አካላት ቀውስን በማባባስ ረገድ አስተዋጽኦ የላቸውም ማለት አይደለም። ነገር ግን ይሄ እስከሆነ ድረስ እና ዋናው አመራር ኃላፊነቱን እስከሚወስድ ድረስ ቁርጠኛ የሆነ እርምጃ መውሰድ አለበት፣ ሀገሪቷ ገባችበት ቀውስ እንድትወጣ ለማድረግ። ይህን በማድረግ ረገድ ደግሞ የዲሞክራሲና የፖለቲካ ምህዳሩን ማስፋት ለዛሬ፣ ለነገ የዋሊደር የማይባል ነገር ነው። የፖለቲካና የህሊና እስረኞችን መፈታት አለባቸው በአስቸኳይ ስንል እና እሱ ተግባራዊ መደረግ አለበት ስንል ያለምንም ቅድመ ሁኔታ ማለታችን ነው። ያለምንም ቅድመ ሁኔታ ማለት ምን ማለት ነው? መንግስት ኃላፊነቱን እስከሚወስድ ድረስ እስከወሰደ ድረስ እነኚህ ዜጎች ለመፍታት ሊቀመጥ የገባው የነበረው ቅድመ ሁኔታ በራሱ በመንግስት ተሟልቷል ማለታችን ነው። ስለዚህ እነኚህ ዜጎች ሌላ ጊዜ እንደተለመደው የይቅርታ የምህረት ተማጽኖ ሳያቀርቡ ደብዳቤ ሳይፈርሙ የተለያየ ቢሮክራሲ ውስጥ እንዲያልፉ ሳይደረግ መግለጫችን ላይም የፖለቲካ ትርፍ ለማግኘት የምንለው እሱን እናስታውሳለን። በ97 ዓ ም በ98 ዓ ም ወዘተ ከነበረው እንቅስቃሴ በኋላ የተቃዋሚ ፓርቲ የፖለቲካ አመራሮች በጣም በሚያሳዝን በሚያዋርድ አይነት ደረጃ የቅርታ ደብዳቤ እንዲፈርሙ ተገደው መውጣታቸውን እናስታውሳለን። እንደዚህ አይነት አይደለም። አሁን ከልብ መሆን አለበት። ያ የፖለቲካ ትርፍ ለማግኘት ታቀዶ የተደረገ ነው። አሁን ግን ያመደገም የለበትም። መንግስት እንደሚለው ከልቡ እነ ሰዎች መፈታት ካለባቸው ተጨማሪ ቅድመ ሁኔታ ሊኖር አይገባም ነው። ይሄ አንደኛው። ከዚህ ቀጥሎ መሆን ያለበት ደግሞ ሊሻሻሉ የሚገባቸውን ህጎችና ፖሊሲዎችን በአስቸኳይ ማሻሻል እንደሆነም አቶ ቁምላቸው ዳኛ ያስረዳሉ። በዚህ ረገድ የጸረ ሽብር ህጉ፣ የበጎ አድራጎትና የማኅበራት ህጉ፣ የምርጫ ህግና የመሳሰሉትን ጠቅሰዋል። የእነዚህ ህጎች አንዳንድ ድንጋጌዎች መሠረታዊና ሕገ መንግስታዊ የሆኑ የዜጎችን መብቶች የሚጻረሩ እንደሆኑም አስታውሰዋል። ገዢው ግንባር ኢህአዴግ ባለፈው ሳምንት ካወጣው መግለጫ በኋላ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዜና የተለያዩ ሰዎች የተገባውን ቃል መንግሥት በአስቸኳይ ተግባራዊ እንዲያደርግ ሲጠቁሙ ይደመጣሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። መለስካቸውን አመስግነን እስቲ አሁን ደግሞ በትላንትናው ምሽት ሎስ አንጀለስ በቢቨርሊ ሂልስ ካሊፎርኒያ ውስጥ የተካሄደውን የጎልድን ግሎብ ሽልማትን እንደው ትንሽ ዳሰስ ስናደርግ ትላንትና እንግዲህ በጣም አስገራሚ ከነበረው ነገር አንዱ ብዙ ታዳሚዎች በኢንተርኔት ላይ ሃሽታግ ሚቱ ወይም እኔም የሚል ቅስቀሳ ሲደረገበት የነበረው እና በጾታዊ ትንኮሳ ላይ አስተያየት ሲሰጥበት ሰዎች ብዙ ሴቶች የጾታዊ ትንኮሳ እንዳጋጠማቸው በርካታ ቀስቀሳዎች ሲደረግበት የነበረው ጉዳይ ያንን አጋርነት ለማሳየት በትላንትናው ምሽት ሴቶቹ ጥቁር ልብስ ለብሰው ታይተዋል። አብዛኞቹ ናቸው። የዚህ የጥቁር ልብስ አጋርነትን ለማሳየት ወይም ተቃውሞን ለማሳየት የተደረገው ክንውን ላይ ጥቁር ለብሰው የታዩት። በዚህ የጎልደን ግሎብ ሽልማት ላይ ኦፕራ ዊንፍሬ በጣም ቀዳሚ የሆነውን ስፍራ ይዛ ነበር። በዚህም ደግሞ በንግግሯ ባደረገችው ንግግር ቀዳሚውን ስፍራ ይዛ ነበር። የሴቶች ድምፅ አይሰማም ወይም በሴቶች አይታመንም ነበር ያለችውና አሁን ያ ጊዜ ያበቃ ይመስላል የሚል ይዘት ያለው ንግግር አድርጋለች። ከአሁን በኋላ አዲስ ቀንም እናያለን ብላለች። ይህንን ንግግሯን ተከትሎ እንግዲህ ዛሬ በማህበራዊ ሚዲያ ላይ በተለይ ደግሞ በትዊተር ላይ ትሬንዲንግ በሚባለው ቀዳሚ የሆነ ስፍራን የተሰጠው ንግግር ሆኗል። ለ2020 ለፕሬዝዳንትነት ልትወዳደር ይገባታል የሚሉ ወትወታዎችና ቅስቀሳዎች መሰማት ተጀምሯል። እሷም እንደምታስብበት ተናግራለች። ከዚህ በተጨማሪም በዚህ በጎልደን ግሎብ ላይ የታየው በቀይ ምንጣፍ ላይ ያልፉ የነበሩ አርቲስቶች እየቆሙ ታሪካቸውን ለሌሎች ያካፍሉ ነበር። የገጠማቸውን በዚህ በሀሽታግ ሚቱ ላይ ሲነገሩ የነበሩትን ታሪኮች በዛ በቀይ ምንጣፍም ላይ ቆመው ሲናገሩ ነበረ። ተሸላሚዎችም አሉ፣ ያልተጠበቁ ተሸላሚዎች ሽልማቶች ነበሩ። እንግዲህ ምናልባት በነገው ምሽት ይህንን የጋቢና ዲጄ ዲጄ ፋትሱ አቀናብሮ ያቀርብልናል። ለዛሬው እንደው እችን ነገር አድርገናችሁ ጠቀስ አድርገን እንለፍ ብለን ነው። መስታወት አድረገው ቀጣዩን ዘገባችንን ልታስተዋውቅ አለች። አዎ እንግዲህ ወደ ቀጣዩ ዘገባችን ነው የምናልፈው። ወደ ኢትዮጵያ ነው የምንመለሰው። የገዢው ፓርቲ ኢህአዴግ የግምገማ ማጠናቀቂያ ጽሁፍና ተከትሎ የተሰጠው መግለጫ አነጋጋሪው የሳምንቱ ጉዳይ ነበር። ከመግለጫው በኋላም ፖለቲከኞችና የፖለቲካ እስረኞች የሚለው አገላለጽም እንዲሁም መምታታትን የፈጠረ ጉዳይ ነበር። በሳምንቱ ውስጥ ያነጋገርናቸው አስተያየት ሰጪዎች በየትኛውም ቋንቋ ቢገለጽ ኢትዮጵያ ውስጥ ቁጥራቸው እንኳን በግልጽ የማይታወቅ የፖለቲካ እስረኞች መኖራቸውን ይናገራሉ። ጽዮን ግርማ የፖለቲ ካ እስረኛ ማለት ምን ማለት ነው? ኢትዮጵያ ውስጥ ያለው የፖለቲካ እስረኛስ ማን ነው? የሚል ጥያቄን አንስታ መቀመጫው ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብት መብቶች በኢትዮጵያ ተብሎ የሚጠራ የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያምን ጠይቃለች በዚህ ዙሪያ ያለውን ዘገባ እንስማ። አቶ ያሬድ ኃይለማርያም የፖለቲካ እስረኞች ማለት ምንም የማያምታታ አለም አቀፍ ትርጉም ያለው ጉዳይ ነው ይላሉ። ትርጉሙም የሚወድቀው በሰውየው ማንነት ላይ ሳይሆን አንድን የመንግስት አካል ፖሊሲ፣ አፈጻጸሙንና ድርጊቱን የተቃወመ ወይም አምባገነንነትን ያልተቀበለና ከዚህ ጋር ተያያዥ በሆኑ ጉዳዮች ላይ ሀሳቡን በመግለጽ የታሰረ በአጠቃላይ የፖለቲካ እስረኛ ነው ይላሉ። በአሁኑ ሰዓትም በኢትዮጵያ በተገቢው መንገድ ያልተመዘገቡ ቁጥራቸው የበዛ የፖለቲካ እስረኞች መኖራቸው የተረጋገጠ ጉዳይ ነው ይላሉ። መንግስት በሃይማኖቶች ውስጥ ጣልቃ መግባቱን ተቃውሞው ለእስር የተዳረጉ የሃይማኖት አባቶች በቅርብ ጊዜ ብናይ የሙስሊም ማህበረሰቡን የወከሉ ድምጻችን ይሰማ ብሎ የተንቀሳቀሱ ሰዎችን፣ በዋልድባ ገዳም ጋር ተያይዞ የታሰሩ መነኮሳት፣ ሌላው ደግሞ ከዚህ ከኢኮኖሚ ወይም ከሀብት ክፍፍል ጋር ወይም ከመሬት ጥርምት ጋር በተያያዘ ይሄ የህዝባችን መሬት ይሄ ቦታ ሊነካ አይገባም በማለት ብቻ ያችን ርዕስ አንስተው መንግስትን በመቃወማቸው የተነሳ የታሰሩ የማህበረሰብ ተወካዮች የፖለቲካ እስረኞች ናቸው። ለምሳሌ በጋምቤላ የነበረውን የመሬት ቅርምት ተቃውመው በተለያየ በአካባቢው እንቅስቃሴ ያደረጉ ከነበሩ የታሰሩ ሰዎች አሉ። በኦሮሚያ ክልል በቅርብ ጊዜ የተነሱት ከማስተር ፕላኑ ጋር ተያይዘው በተነሱ ግጭቶች ይሄ የዚህ አካባቢ ሕዝብ መሬት ያለ አግባብ ሊነካ አይገባም ብለው የሕዝቡን ጥያቄ ያቀረቡ የአካባቢ ተወካዮች ታስረው፣ ግን የሚከሰሱት በሽብር የመንግስትን የልማት ስራ በማደናቀፍ ነው። እነዚያ ሰዎች ፖለቲካ እስረኛ ከፍተኛ ነው የሚቆጠሩት። ማንነት ጥያቄ በማንሳት ይሄ በወልቃይት እንዲሁም በደቡብ አካባቢ ኮንሶ እንደዚሁም ሌሎች ቦታዎች ላይ ህዝባችን ወደዚህ አካባቢ ነው ማንነቱ ሊወሰን የሚገባው ድንበሩ እንደዚህ ነው የሚሉ ጥያቄዎች በማንሳታቸው ምክንያት የታሰሩ አሁን የወልቃይት ኮሚቴ አባላት ታስረው ግማሾቹ በሽብር ሁሉ ክስ ተመስርቶባቸዋል። እነዚህ ሰዎች የፖለቲካ እስረኞች ናቸው። አቶ ያሬድ አያይዘው እነዚህ ሰዎች ከታሰሩ በኋላ ክስ የሚመሰረትባቸው ሽብርና አመፅ በማነሳሳት የሚል እንደሆነ ጠቅሰው ሰዎቹ የጠየቁት ወይም የደገፉት ሀሳብ የመብት ጥያቄን በመሆኑ የፖለቲካ እስረኞች ናቸው ይላሉ። በትምህርት ተቋማቶች ውስጥ የመናገር ሀሳብን የመግለጽ ይሄ የአካዳሚክ ነጻነትን በማራመዳቸው ምክንያት የታሰሩ የከፍተኛ ተቋማት ይሁን በየትኛውም ደረጃ ያሉ ተማሪዎች፣ መምህራን፣ ምሁራን ሀሳባቸውን በመግለጻቸው ብቻ የጥቃት ሰለባ ተደርገው የታሰሩ ሰዎች ናቸው። ፖለቲካ ፓርቲ መሪዎች፣ ደጋፊዎቻቸው፣ አባላቶቻቸው በምርጫ መታዘብ ሂደት ውስጥ ታዛቢ ሆነው በመሳተፋቸው ብቻ የተቃዋሚዎች ታዛቢ በመሆናቸው ብቻ ታርጌት የተደረጉ ሰዎች ሰላማዊ ሰልፎችን ያዘጋጁ፣ በሰልፎች ላይ የተሳተፉ ሰዎች እንደ ሽብረተኛ እየተቆጠሩ ለእስር የተዳረጉ ሰዎችን በጠቅላላ ይጨምራል። የተለየ አስተሳሰብ፣ የተለየ የፍልስፍና የሚሁን የፖለቲካ ምልከታ ይዘው አደባባይ ወጥተው የጻፉ ሀሳባቸውን የገለጹ እንደዚሁም በድህረ ገጾች ላይ የሚጽፉ አምደኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች ሲቪክ ማህበራት ተወካዮች፣ የሰራተኛ ማህበር፣ የመምህራን ማህበር፣ የሴቶችን ጉዳይ የሚያንቀሳቅሱ እና በኦሮሚያ ክልል እጅግ ቁጥሩ በርካታ የሆነ በሺዎች የሚቆጠሩ ወጣቶች ሰልፍ በመውጣታቸው ምክንያት ታስረው ግፍም ተፈጽሞባቸዋል። እነዚህ ሰዎች አሁንም በእስር ላይ ያሉ በርካቶች ናቸው። በአማራም ክልል እንደዚሁ በባህር ዳር፣ በጎንደር ተይዘው በተለያየ ማጎሪያ ካምፕ ውስጥ አሁንም ጭምር ታስረው እየማቀቁ የሚገኙ ወጣቶች አሉ። ደቡብ ክልል እንደዚሁ በኮንሶ እና ሌሎች አካባቢዎችም እንደዚሁ ከተቃውሞ ሰልፍ ጋር ተያይዘው የታሰሩ ሰዎች አሉ። ከሰልፍ ላይ ታፍነው ተወስደው፣ ከስራ ቦታቸው ላይ ታፍነው ተወስደው፣ ከመኖሪያ ቤታቸው ታፍነው ተወስደው የት እንደደረሱ የማይታወቁ ሰዎች አሉ። ሰዎች የተወሰዱት በመንግስት የጸጥታ ኃይሎች እንደሆነ ቤተሰቦች፣ የአካባቢው ሰው አይተዋል። ግን የት ቦታ እንደታሰሩ በምን የሁኔታ ላይ እንደሚገኙ ሳይታወቅ አመታት የተቆጠሩ ሰዎች አሉ። አቶ ያሬድ በዘረዘሯቸው ሁኔታ የታሰሩትና ቁጥራቸው በውል የማይታወቁ ሁሉ የፖለቲካ እስረኞች እንደሆኑ ይናገራሉ። ሰዎቹ አሁን በእስር ቤት የሚገኙ በመሆናቸው መካድ የማይቻል ሀቅ ነውም ይላሉ ረቡዕ ታህሳስ 25 2010 ዓ.ም ገዢው ፓርቲ ኢህአዴግ ከአራቱ የፓርቲ አመራሮች ጋር በሰጡት መግለጫ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ህግ ክስ የተመሰረተባቸው እና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮችም ሆኑ ግለሰቦች ክሳቸው ተቋርጦና በምህረት እንደሚፈቱ ገልጸዋል ከዚህ ቀደም ታስሮ የተፈታው የዞን ዘጠኝ የኢንተርኔት አምደኛው በፍቃዱ ኃይሉ እነዚህ ሰዎችም je politika zrengužna čelaj. በአመለካከት ልዩነታቸው የታሰሩ ሰዎች አሉ። ተቃውሞ ሰልፎችን በማድረጋቸው የታሰሩ ሰዎች አሉ። እዚህ ሀገር የሰላማዊ የፖለቲካ ትግል አያዋጣም ብለው ትጥቅ ትግል በመምረጣቸው አንዳንዶቹ ተማርከው፣ አንዳንዶቹ ደግሞ እንዲሁ ገና ሊሄዱ ሲዘጋጁ የታሰሩ ሰዎች አሉ። ጋዜጠኞች በመጻፋቸው የታሰሩ አሉ። በጥቅሉ በፖለቲካ አመለካከታቸው ልዩነት የታሰሩ በጣም ብዙ ናቸው። እነዚህን ሁሉ ነው ማካተት ያለበት። አቶ ያሬድም ሆነ አቶ በፍቃዱ እስረኞቹ ከመቼ ጀምሮ እንደታሰሩና የት የት እንደሚገኙ ቁጥራቸው ምን ያህል እንደሆነ ጉዳያቸው በሚዲያና በማህበራዊ ሚዲያ ከሚገለጸው በስተቀር በይፋ የሚታወቅ ነገር የለም ይላሉ። በዚህ ጉዳይ ላይ በቅርቡ ያነጋገርናቸው ጠበቃ አቶ ወንድሙ ኤብሳና አቶ አለልኝ ምህረቱ ሁለቱ በግላቸው ብቻ ወደ ዘጠኝ መቶ ለሚደርሱ በአማራና በኦሮሚያ ህዝባዊ ተቃውሞ ምክንያት የታሰሩ ደንበኞች እንዳላቸው ነግረውን ነበር በፍቃዱ ኃይሉ የእስረኞቹ ቁጥርና ማንነት በመንግስት ሐቀኝነትና ቤተሰቦቻቸው ይፋ ለማድረግ በሚያደርጉት ጥረት ላይ የተመሰረተ ነው ይላል ይህንን የእስረኞችን ጉዳይ በተለይ የሚከታተል ሲቪል ሶሳይቲ እንኳን የለንም። የመንግስቶቹም ቢሆኑ ይህንን እያደረጉ አይደሉም። ስለዚህ ከሁላችንም የበለጠ የሚያውቁት የመንግስት ተቋማት ናቸው፣ ፍርድ ቤቶችና ማረሚያ ቤቶች ናቸው። አንዳንድ ሲቪል ሶሳይቲዎች አሉ። ለምሳሌ ኢትዮትሪያልስ የሚባለው ኢትዮጵያን ሂማን ራይትስ ፕሮጀክት የሚባሉት እነሱ ይመዘግባሉ። ኢትዮትሪያልስ የተፈረደባቸው እና ያልተፈረደባቸው ወደ ሶስት ሺህ የሚሆኑ እስረኞችን ዘርዝሯል። ግን አብዛኞቹ በሽብር ብቻ የተከሰሱ ናቸው። ግን ሽብር ያልተከሰሱ የፖለቲካ እስረኞች አሉ። ሌላ ለምሳሌ አመትን በማነሳሳት ክስ የተመሰረተባቸው አሉ። በተለይ ደግሞ እነዚህም ፌዴራል ፍርድ ቤት ውስጥ ያሉ ናቸው። የክልል ፍርድ ቤቶች ውስጥ ተከሰው ማረሚያ ቤት ውስጥ እንደሁም አንዳንዶች ሳይከሰሱ ሳይመሰረትባቸው ራሱ ታጉረው ያሉ አሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በእስር ላይ ያሉ የፖለቲካ አመራሮችም ሆነ ግለሰቦች ከማለታቸው ውጪ እነማን እንደሚፈቱ በዝርዝር የተገለጸ ነገር የለም ክሳቸው ተቋርጦ ወይም በምህረት ከሚለው በስተቀር ቢቀርም መቼ እንደሚፈቱ መቼ ክሳቸው እንደሚቋረጥም የተነገረ ነገር የለም። ወይም የወጣ ዝርዝር መረጃ እስካሁን የለም። እንደ አቶ ያሬድና በፈቃዱ ያሉ በሰብአዊ መብቶች ዙሪያ የሚሰሩ ሰዎች ትክክለኛ ብሔራዊ መግባባትን ለመፍጠር ሁኔታውን በግልጽ አስቀምጦ ሁሉንም የፖለቲካ እስረኞች መፍታት ካልተቻለ ሁኔታው ማታለል ነው የሚሆነው ይሉታል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ መጨረሻው ዘገባችን ነው የምናልፈው። ጋዜጠኛ ኢብራሂም ሻፊ ባለፈው ሳምንት ህይወቱ አልፏል። በጊዜያዊ መኖሪያነት ኬንያ ነበር የሚኖረው። ናይሮቢ በስደት ነበር ነበር የሚኖረው። ዛ ህይወቱ አልፏል። መስታወት እንደውም እኔናንችን ፕሮግራሙን ያቀረብ ነው የነበረው። ኢብራሂም ሻፊ የጋቢና እንግዳችን ነበር። በስደት ላይ ለሰራ ነው ፕሮግራም ና ባለፈው ሳምንት አጥር ያለ ዝግጅት አርብ ለት አድርገን ነበር። እስቲ እሱን እንስማው ኢብራሂም ሻፊ የአንደኛ ደረጃ ትምህርቱን በተማረባቸው የፍትህና የፈለገ ዮርዳኖስ ትምህርት ቤቶች በትምህርታቸው የላቀ ውጤት ከሚያመጡ ተማሪዎች አንዱ ነበር። ይህን ትጋቱን የሁለተኛ ደረጃ ትምህርቱን በጨረሰበት አብዮት ቅርጽ ትምህርት ቤት በድጋሚ ካሳየ በኋላ በከፍተኛ ነጥብ የአዲስ አበባ ዩኒቨርሲቲን በመቀላቀል በፖለቲካል ሳይንስ ትምህርት የመጀመሪያ ዲግሪውን አግኝቷል። ትምህርቱን ካጠናቀቀ በኋላም ተወዳጅ የሲቪክ መምህር ነበር፣ በትምህርት ቢሮ ውስጥ በአስተዳደር ስራም አገልግሏል። ወደ ጋዜጠኝነት ሙያ የገባው በስፖርት ጋዜጠኝነት ሲሆን ኢትዮ ስፖርት፣ ስፖርት፣ ዓለም አቀፍና መዝናኛ የስራ መጀመሪያዎቹ ጋዜጦች ነበሩ። ከዚህ በተጨማሪ በሀገር ውስጥና በውጭ ሀገር የስፖርት ጉዳይ ላይ ትንታኔን በመስጠት ከሚታወቁ ቀዳሚ ጋዜጠኞች አንዱ ነበር። በተለያዩ የሬዲዮ ፕሮግራሞች ላይም የስፖርት ተንታኝ ነበር። በመጨረሻም አዲስ ጉዳይ የተሰኘው ሳምንታዊ መጽሔት ምክትል አዘጋጅ በመሆን ፖለቲካዊና ማህበራዊ ጉዳዮችን የተመለከቱ የትንተና ጽሑፍ ያስነብብም ነበር። በየካቲት ወር 2008 ዓ.ም የወጣቶችን ስደት በተመለከተ ኢትዮጵያውያን በተለይ ደግሞ ወጣቶች ለምን ይሰደዳሉ በሚል አዘጋጀ ነው ፕሮግራም፣ ኢብራሂም እንግዳችን ነበር። ኢብራሂም ከጋዜጠኝነቱ በተጨማሪ ተወልዶ ያደገው ከአዲስ አበባ ነዋሪዎች አብዛኛው ወጣት ለስደት ከሚወጡባት ቂርቆስ ክፍለ ከተማ ወይም ጨርቆስ እየተባለ ከሚጠራው ሰፈር በመሆኑ ቂርቆስ አካባቢ በንጽጽር ከሌሎች የአዲስ አበባ ከተሞች ጋር ሲተያይ በኑሮ ዝቅ ያሉ ሰዎች የሚኖሩበት ምግብን ጨምሮ በርካታ ችግሮች ያሉበት አካባቢ ነው ብሎን ነበር። ለመሰደዳቸው ዋነኛው ምክንያት ድህነት ነው። ግን ድህነትን ብቻ ነጠለሽ አትመለከትም። ድህነት ስት የመንግስት የፖሊሲ ውድቀት ነው። ድህነት ድህነት በራሱ ማለት ነው። ለወጣቶች ስራ መፍጠር አለመቻል፣ ለወጣቶች እንዲረጋ የሚያስችላቸው ስራ መስጠት አለመቻል፣ ወጣቶችን ያማከለ ፖሊሲ መቅረጽ አለመቻል የመንግስት የፖሊሲ ውድቀት ማሳያ ነውና። እንግዲህ የዛሬው የጋቢና ጉዟችን እየተጠናቀቀ ነው። በመግቢያችን ላይ የአባ ሙሴ ዘራ አይን ሽልማት በተመለከተ አስተዋውቀናችሁ ነበር። በጊዜ ጥረት ምክንያት ነው ያላስተላለፍ ነው። ነገ ሙሉን ይዘን እንመለሳለን። እንግዲህ ለዛሬው የጋቢና ጉዟችን በዚህ ተጠናቋል። በፌስቡክ አጥቢ ማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቢወይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው። እኔ መስታወት አድራጋው ጽዮን ግርማንን፣ ዝግጅታችንን ሲያቀናብርልን የቆየው ሞክቢ ኦስትሬሊያ ቢሮ ነው። እንግዲህ ጉዟቸው የዘመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገ ጉዞ ንገናኝ። እዮ መኮንን ይቀጥላል። ሳይደፋ ነገኒም